የከፍተኛው ፍርድ ቤት አራተኛ ወንጀል ችሎት በአቶ አሊ መኪ በድሩ ላይ በሌሉበት የ15 ዓመት ጽኑ እስራት በይኗል። አቶ አሊ ቀደም ብሎ የሙስሊሙ ማኅበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ ጋር ታስረው መከላከል ሳያስፈልጋቸው በነጻ የተለቀቁ መሆናቸው ይታወቃል። የአሁኑ ውሳኔ እንዴት ተደረሰ? ውሳኔው በዝግ ችሎት የተሰጠ ቢሆንም ታዲያ መለስካቸው አምሃ የተከሳሹን ጠበቃ አቶ ተማ አባ ቡልጉን የክሱ ሂደት ውሳኔው እንዴት ተሰጠ ብሎ ጠይቆ የሚከተለውን ልቆልናል። አዎ፣ አቶ አሊ መኪ ላይ የአስራ አምስት ዓመት እስራት ፈርደዋል። እውነት ነው። አቶ አሊ መኪ የተከሰሰው የሽብር ቡድን የተባለውን አጀንዳ በመቀበል ና በመደገፍ በሁለት ሺ አራት አመተ ምህረት በአንድነትና ሰደቃ ፕሮግራም አስተባብረሃል፣ ተገኝተሃል፣ ተቋሟችን ይቀጥላል ብለሃል በሚል ነው የተከሰሰው ና ለዚህም ማስረጃ ተደርጎ የቀረበበት ነገር ምንድን ነው? ያው በፖሊስ ጣቢያ የሰጠው ቃል ነበረ። በፍርድ ቤት ደረጃም እዛ በምስክር ይቀርብ በነበረበት ጊዜ ምስክር እንኳን አልቀረበበትም፣ ማስረጃ አልቀረበበትም ማለት ነው። ሶስተኛ ወንጀል ችሎቱ ማለት ነው የጉዳዩን ይመለከት የነበረው በቀረበበት ክስ ላይ በማስረጃ ስላልተደገፈ ተብሎ መከላከል አያስፈልግህም ተብሎ በነጻ ተሰናብቶ ነበረ። ከነዚህ በነጻ ከተሰናበቱ አስራ ሁለት ሰዎች አንዱ አሊ መኪ ነበር እና ከዚያ አቃቢ እግባኝ ብሎ እግባኝ ብሎባቸው ወደ ጠቅላይ ፍርድ ቤት ሄደው ነበር እና ጠቅላይ ፍርድ ቤት ምን ብሎ ውሳኔ ይሰጣል? ተደቃና አንድነት ፕሮግራም ተብሎ ሐምሌ ስምንት ሁለት ሺ አራት ይደረጋል በተባለው እና ከዚም በፊት በተደረጉት ላይ መካፈሉ ስላልካደ በሚል ነው ይከላከል ብሎ ወደታችኛው ፍርድ ቤት የመለሰው ማለት ነው። ከሱ ጋር የተከሱትን ሌላኛውን ሺህ አብዱራህማንን በነጻ ያሰናበተው ፍርድ ቤት አሊ በኪ ላይ አስራ አምስት ዓመት ስራ ተፈረደበት። እንግዲህ የአንድነትና የሰደቃ ፕሮግራም ላይ ተገኝተሃል በሚል ነው ማለት ነው። ቀቤት ይግባኝ ውጤት ነው ማለት ነው። ይግባኝ ውጤት ነው፣ ግን ምንድን ነው እዚህ ጋር መታየት የነበረበት የበታች ፍርድ ቤት ጉዳዩ መርምሮታል። ጉዳዩን ያየውም እሱ ነው የቀ- ምስክር ያልቀረበን በዚህ ሰውዬ ላይ የፈደቃ ፕሮግራም ላይ ተገኝ መገኘቱ ስላ በዛ ላይ ነው ይከላከል ተብሎ የነበረው አንደኛው፣ ሲጀመር እንግዲህ የሰደቃ ፕሮግራም የሚባለው የእስልምና ሃይማኖት ጉዳይ ነው። ሙስሊምና ሰደቃ ይነጣጠሉ። አንደኛው የዚህ ጉዳይ ላይ እኮ ጠቅላይ ፍርድ ቤቱ ራሱ ጭብጥ ይዞ ይሄ ጉዳይ ላይ ራሱን ይከላከል ማለት ሰደቃን በሃይማኖት የተፈቀደን ብቻ ሳይሆን ግዴታ የተደረገን ነገር እኮ እንደ ወንጀል አድርጎ ተመልክቶት ነው ማለት ነው። እና የሃይማኖት ጉዳይ እንደመሆኑ መጠን ፍርድ ቤት ጁሪስዲክሽን የለውም፣ የማየት ስልጣን የለውም በእንደዚህ ጉዳዮች ላይ ነው ተከላከል ብሎ የመለሰው። የበታች ፍርድ ቤቱ ደግሞ ይህን አይቶ የአስራ አምስት ላይ በይኖበታል። ቅጣቱን በተመለከተ በሁለት ምክንያት ትክክል የማይሆነው አንደኛው በሃይማኖት ጉዳይ የተሰጠ በመሆኑ ነው። ሁለተኛ አቶ አሊ መኪ የተከሰሰው እነዛን ደግፈሃል፣ የእነሱን አላማ ተቀብልሃል የተባሉት እነ አቡበከር መዝገብ ላይ ገና ውሳኔ ሳይሰጥ ተደረገ በመሆኑ ነው ማለት ነው። ሁለተኛ ነገር ደግ ይሄ ተከሳሽ አቶ አሊ መኪ ማለት ነው። ተባበራቸው የተባለው እነ አቡበከር አህመድ ገና ለሰኔ አስራ ሰባት ውሳኔ የጠበቁ ያሉ ናቸው። እነሱ ጥፋተኛ ባልተባሉበት ሁኔታ ይሄ ውሳኔ መተላለፉ ግን ይሄ ፊት ለፊት የሚታይ እንግዲህ ፈረሱን ከጋሪ ማስቀደም ጉዳይ መሆኑ ግን ግልጽ ነው የሚሆነው ማለት ነው። በጣም አመሰግናለሁ። አቶ ተማም፣ እኔም አመሰግናለሁ። መለስካቸውን እናመሰግናለን። ለመሆኑ ተከሳሹ አቶ አሊ ምን ይላሉ? በአሁኑ ሰዓት ያሉበትን መግለጽ ያልፈለጉት አቶ አሊ ለአዲሱ አበበ የሚከተለውን ነግረውታል። የነበረው የክስ ሂደት ሙስሊም መፍትሄ አፈላላጊ ኮሚቴዎች ጋር በመሆን አንድ አመት ከአምስት ወር በእስር ቆይቼ ነው ፍርድ ቤት ጣ ወይም ደግሞ መከላከል ሳያስፈልገው ይጣ ብሎ ተለቀን ወጥተን ነበረ በድጋሚ ጠቅላይ ፍርድ ቤቱ አቃቤ ይግባኝ ባለው መሰረት ምናልባት ይግባኝ አባባሉ ራሱ በአስር ቀን ውስጥ ነው የመጥሪያ ምክንያ የተሰጠን ከሁለት ሺህ በላይ ፋይል ነው ፍርድ ቤቱ በየትኛው ፍጥነት አይቶት ያስቀርባል ብሎ ራሱ መስጠቱ አንድ የህግ ስህተት ጋ እንደነበረ ከሞላ ጎደል ከባለሙያ ተሰምቻለሁ። ካለው የኢትዮጵያ ፍርድ ቤት ሂደት አንጻር ሲታይ ያን ሁሉ ፋይል አይታቸው አንድ ስህተት ነው። ሁለተኛ ደግሞ በኋላ ውሳኔው ሲወሰን ውሳኔውን ለመወሰን መዝገቡ የለም ብለው ፍርድ ቤቱ ሲናገሩ ስለሰማሁ ነው፣ እሱ ላስረዳ ፈልጌ ነው። መዝገቡንም ሳዩ መወሰናቸውን ያወቅ ነው። የመከላከል ውሳኔው ለመወሰን ፍርድ ቤት ስንመላለስ መዝገቡ አልመጣልንም ብለው ሁለት ሶስት ጊዜ የቀጠሮ እየሰጥተውን ነበረ መዝገቡ ቦታዎች ያስቀርባል የሚሉ ውሳኔ እንደሰጡበት ነው የተገነዘብ ነው። እና ያው ክሱ ቀጠለ። ክሱ የቀጠለ ወደ አስራ ዘጠኛ ችሎት ፍርድ ቤት ሄደው የክርክር ሂደት ቀጠለ። ሁለትንም ቀርበን እንድንከላከል የተወሰነው ሼህ አብዱረማን ዑስማን ይባላሉ። እሳቸውም ማረሚያ ቤት ሆኖ እንዲከታተሉ ወስነው እኔንም ተይዞ ይቅረብና ማረሚያ ቤት ሆኖ እንዲከላከል የሚል ውሳኔ ሰጥተው ነበር። አሁን ምናልባት የአስራ አምስት አመት ጽኑ እስራት እንደወሰነብኝ የሰማሁት አንደኛ እኔ የተከሰስኩት ሽብር ቡድን ብሎ ደግሞ የሙስሊሙ መፍት ኮሚቴዎች አጠቃላይ የሽብር ቡድን በመደገፍ ተብዬ ነው የተከሰሱት። ምናልባት የሽብር ቡድኑ ማን እንደሆነም አይገልጽም። እንትኑ ላይ ግን የሽብር ቡድኑ በመደገፍ ተብሎ አስራ አምስት አመት ተፈርዶብኛል። ምናልባት ጋሪው ቀድሞ ፈረሱ ከኋላ ነገር ይመስላል። ሽብር ቡድን በመደገፍ የተባለው አካል ነጻ ቢወጣ እኔ ማንም እንደደገፍ እንግዲህ ለራሴ ግራ የገባኝ ነው እና ፍርድ ቤቱ ፖለቲካል ውሳኔ መሆኑን ከሚገልጽባቸው አካሄዶች አንዱ ይሄ ነው። አሁን እንግዲህ የፍርድ እንትኑ አልቋል። ወደ ጠቅላይ ፍርድ ቤት የሚሄድበት ወይም ደግሞ የሰበር ችሎት የህግ ስህተት መኖሩን ጠበቃ ወይ ከህግ ባለሙያዎች ጋር ተማክረት ያለውን የህግ ስህተት የሚቸድበትን አግባቦች መኖራቸው ካረጋገጥ ቀጥላለን ብዬ እገምታለሁ። በጠበቃው በኩል ወደ ሰበር ሰሚ ወይም ደግሞ ወደ ጠቅላይ ፍርድ ቤት ለመሄድ አቅዳቸዋል ማለት ነው። አዎ፣ እንደዚያ ህግ ስህተቶች መኖራቸው ፍትህን እያጓደሉ መሆኑን ለማሳየት ኢትዮጵያ ውስጥ ያለውን ፍትህ ስርዓት መዛባት በግል ለዓለም ህዝብ ልናሳውቅበት ነው ብዬ እገምታለሁ። አቶ አሊ መኪ በድሩ በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ ስለ ጊዜው አመሰግናለሁ። በጣም አመሰግናለሁ። ለቀረባችሁ ልኝ ቀለበጠይቅ